የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ በላሊበላ ከተማና አካባቢው የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ትናንት ሲዋጉ መዋላቸውን የከተማይቱ ነዋሪዎች አስታወቁ። ከፍተኛ የተኩስ ድምፅ ግን ይሰማ የነበረው በላሊበላ አየር ማረፊያ አካባቢ እንደነበረ ከነዋሪዎች አንዱ ለዶችቨለ ተናግረዋል። ከአፋር ክልል ዘልቀው ገቡ የተባሉ ታጣቂዎች በትግራይ ክልል ራያ አዘቦ ወረዳ ባለፈው ሰኞ ሌሊት ለማክሰኞ አጥቢያ በከፈቱት ጥቃት በትንሹ ሰባት ሰዎች ገደሉ። ጥቃቱ የደረሰበት የራያ አዘቦ ወረዳ የጋራርሳ ነዋሪዎችና የአካባቢ ባለስልጣናት እንዳስታወቁት ከሟቾቹ አብዛኛዎቹ ህጻናትና ልጆች ናቸው። ኖርዌይ፣ አየርላንድና ስፔን ለፍልስጤም እውቅና እንሰጣለን ማለታቸው የፍልስጤም መሪዎችን ሲያስደስት እስራኤልን ደግሞ አስቆጥቷል። ዛሬ ይፋ የሆነው ይህ የሶስቱ መንግስታት ውሳኔ ከተለያዩ ሀገራት አድናቆት ተችሮታል። ፈረንሳይ ግን አሁን ትክክለኛ የእውቅና መስጫ ጊዜ ነው ብላን እንደማታምን ተናግራለች። ዜናው በዝርዝር በአማራ ክልል ሰሜን ወሎ ዞን ላሊበላ ከተማና አካባቢው የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ትናንት ሲዋጉ መዋላቸውን የከተማዋ ነዋሪዎች አስታወቁ። ስማቸው እንዲጠቀስ ያልፈለጉ ነዋሪዎች ለባህር ዳሩ ወኪላችን አለምነው መኮንን በስልክ እንደነገሩት ውጊያው ከጠዋቱ ሁለት ሰዓት ጀምሮ እስከ 11 ሰዓት ድረስ ቀጥሎ ነው የዋለው። ከፍተኛ የተኩስ ድምፅ ግን ይሰማ የነበረው በላሊበላ አየር ማረፊያ አካባቢ እንደነበረ ከአስተያየት ሰጪዎቹ አንዱ ተናግረዋል። ከላሊበላ በአራቱም አቃቀም ሁሉም ዙሪያውም ማለት ነው እና ሳ ተቀለቀ ርት የነበረው ግን በጣም በባሰ ሁኔታ የነበረው በላሊበላ ኤርፖርት አካባቢ ነው። መሀል ላሊበላ ከተማ ደግሞ በጣም ከባድ መሳሪያዎች ከውስጥ ወደ ውጭ ይወጡ ነበረ። ደግሞ ሌ መከላከያ ሰራዊት ከባድ መሳሪያ ይመስለኝ ራሱን ለመከላከል ኛ ያው እንግዲህ ቀኑ ሁሉ ማለት ነው እንግዲህ ከጠዋት ጀምሮ እስከ ብሽ ከፊተኛ ሂጦር መሳሪያ ሰብስ ነበረ። ሌላ የከተማዋ ነዋሪም ከመሀል ላሊበላ ከተማ አደባባይ ከባድ ጦር መሳሪያዎች ወደ ውጭ ሲተኮሱ እንደነበረ አረጋግጠዋል። በተኩስ ልውውጡ የደረሰ ጉዳት ስለመኖር አለመኖሩ የተባለ ነገር የለም። ይሁንና በታሪካዊቱ ከተማ ውስጥና አካባቢ በተደጋጋሚ የሚደረገው የተኩስ ልውውጥ የሚፈጥረው ንዝረት በዓለም ቅርስነት በተመዘገቡት ውቅር አብያተ ክርስቲያናት ጉዳት ያደርሳል የሚል ስጋት አሳድሯል። ስለ ትናንቱ ውጊያ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊን በስልክ ለማነጋገር የተደረገው ሙከራ አልተሳካም። ከተማይቱ ዛሬ አንጻራዊ ሰላም ሰፍኖባት መዋሏ ተነግሯል። ከአፋር ክልል ዘልቀው ገቡ የተባሉ ታጣቂዎች በትግራይ ክልል ራያ አዘቦ ወረዳ ባለፈው ሰኞ ሌሊት ለማክሰኞ አጥቢያ በከፈቱት ጥቃት በትንሹ ሰባት ሰዎች ገደሉ። ጥቃቱ የደረሰበት የራያ አዘቦ ወረዳ የጋራ እርሳ ነዋሪዎችና የአካባቢው ባለስልጣናት እንዳስታወቁት ከሟቾቹ አብዛኛዎቹ ሕጻናትና ልጆች ናቸው። በነዋሪዎቹ አስተያየት መሰረት ሟቾቹ ግጦሽ መሬት ላይ ተኝተው የነበሩ የከብትረኞች ናቸው። የመቀሌ ወኪላችን ሚሊዮን ኃይለስላሴ ያነጋገራቸው የጋራ እርሳ አካባቢ ነዋሪዎች እንደሚሉት አካባቢውን ከአፋር ክልል ጋር በሚያዋስነው ድንበር ዛሬም እስከ እኩለ ቀን ድረስ በሁለቱ ክልሎች ሚሊሻዎች መካከል የተኩስ ልውውጥ ሲደረግ ነበረ። የትግራይ ክልል ጊዜያዊ አስተዳደር ጥቃቱን አውግዟል። አስተዳደሩ ትናንት ማምሻ ባወጣው መግለጫ ጥቃቱን የከፈቱትን ታጣቂዎች ለመለየት ጥረት እያደረገ መሆኑን አስታውቆ ተጠርጣሪዎቹን ለፍርድ ለማቅረብ የአፋር ክልላዊ መንግስትና የፌዴራል ፖሊስ ኃላፊነታቸውን እንዲወጡ ጠይቋል። ዛሬ ጠዋት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የእሳት አደጋ ተከስቶ እንደነበረ የኢትዮጵያ አየር መንገድ አስታወቀ። አየር መንገዱ ባወጣው አጭር መግለጫ እሳቱ የተነሳው ከአውሮፕላን ማረፊያው አጥር ውጪ ባሉ የመኖሪያ ቤቶች ውስጥ እንደነበረ አስታውቆ በቁጥጥር ስር መዋሉንም ተረድተናል ብሏል። አየር መንገዱ የድርጅቱ ዕለታዊ እንቅስቃሴዎች ላይ ምንም አይነት መስተጓጎል እንዳልነበረ ገልጿል። በአደጋው በንብረት ላይ ጉዳት መድረሱን የጠቀሱት በአዲስ አበባ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በሰው ላይ ግን የደረሰ ጉዳት አለመኖሩን ለዶቼ ቬለ አረጋግጠዋል። የእሳት አደጋው ያጋጠመው በዛው በአየር መንገዱ አካባቢ ባሉ መኖሪያ ቤቶች ላይ ነው። ከኮሚሽን መስሪያ ቤታችን በቂ የአደጋ ጊዜ ተሽከርካሪና የአደጋ ጊዜ ሰራተኞች እንዲሰማሩ ነው የተደረገው። እንደዚሁም የአየር መንገድ የእሳት አደጋ ክፍልም ሌሎች የጸጥታ ኃይሎች ተረባርበን እሳቱ አሁን እኔ እናንተ እያወራን ባለንበት ሰዓት ሙሉ በሙሉ በቁጥጥር ስር ውሏል። በአደጋው በንብረት ላይ ጉዳት ከመድረሱ በስተቀር እና ደግሞ በአንድ እሳት አደጋ ሰራተኛ ላይ ቀላል ጉዳት ከመድረሱ በስተቀር በሰው ላይ ምንም ጉዳት አልደረሰም። አቶ ንጋቱ የእሳት አደጋው በአየር መንገዱ ግቢ ውስጥ እንደደረሰ ተደርጎ በአንዳንድ ማህበራዊ ድረገጾች ላይ መታየቱን ፍጹም ኃላፊነት የጎደለው ሲሉ ነቅፈዋል። ኖርዌይ፣ አየርላንድ እና ስፔን ለፍልስጤም እውቅና እንደሚሰጡ ዛሬ አስታወቁ። ለፍልስጤም እውቅና እንደሚሰጡ የተናገሩት የኖርዌይ ጠቅላይ ሚኒስትር ዮናስ ጋርስቶር በኦስሎ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በማድሪድ እና የአየርላንድ ጠቅላይ ሚኒስትር ሲሞን ሀሪስ በደብሊን ነው። ሶስቱ መንግስታት ዛሬ እንዳሉት የፊታችን ግንቦት 19 ቀን 2016 ዓም ም ለፍልስጤም መንግስት እውቅና ይሰጣሉ። ሳዑዲ አረቢያ የሶስቱን ሀገራት ውሳኔ አድንቃ ሌሎች ሀገራትን በፍጥነት ተመሳሳይ ውሳኔ ላይ እንዲደርሱ ጥሪ አቅርባለች። መቀመጫው ጂዳ ሳኡዲ አረቢያ የሚገኘው የእስላማዊ ትብብር ድርጅትም ውሳኔውን ጠቃሚ ታሪካዊ እርምጃ ብሎታል። ኖርዌይ፣ አየርላንድና ስፔን ለፍልስጤም እውቅና መስጠታቸው የፍልስጤም መሪዎችን ሲያስደስት እስራኤልን ደግሞ አስቆጥቷል። ሶስቱ ሀገራት ሌሎች የአውሮፓ ሀገራት የእነርሱን ፈለግ ይከተላሉ ብለው ተስፋ ሲያደርጉ፣ ፈረንሳይ ግን አሁን ትክክለኛው የእውቅና መስጫ ጊዜ ነው ብላ እንደማታምን ተናግራለች። በሀገራቱ ውሳኔ የተናደደችው እስራኤል አየርላንድና ኖርዌይ የሚገኙ አምባሳደሮቿን ለምክር በአስቸኳይ እንደምትጠራ አስታውቃለች። በስፔን አምባሳደሯ ላይም ተመሳሳዩን ማድረጓ እንደማይቀር ይጠበቃል። እስራኤል ለፍልስጤም ውቅና መስጠትን ለሽብር የሚሰጥ ሽልማት ነው የምትለው። ይህም በተለይ በጋዛ የሚካሄደው ጦርነት በድርድር እንዲፈታ ያለውን እድል የሚቀንስም ነው ትላለች። የኖርዌ ጠቅላይ ሚኒስትር ዮናስ ጋር ስቶር እንዳሉት ግን ለፍልስጤም እውቅና መስጠቱ ከፍልስጤምም ሆነ ከእስራኤል በኩል ለዘብተኛ አቋም ያላቸውን ኃይሎች ያጠናክራል። ስለዚህ በእኛ አመለካከት ለፍልስጤም እውቅና መስጠት ከፍልስጤማውያን ወገን የሆኑ ለዘብተኛ ኃይሎችን ሊያጠናክር ይችላል። ለሁለት መንግስታት መፍትሄ የተባበሩት መንግስታት መተዳደሪያ ደንብ በሚለው መሰረት በሰላማዊ መንገድ የሚሰሩ ኃይሎች አሉ። ይህን ሐማስ የሚያደርገው አይደለም። በእስራኤል በኩል ያሉ ለዘብተኛ ኃይሎችንም ሊያጠናክር ይችላል። ፍልስጤማውያን ከእስራኤል ጋር ይበልጥ እ ሁል በሆነ ደረጃ የመደራደር እድል እንዲኖራቸውም መርዳት ይችላል። ይህ ደግሞ ለፍልስጤማውያን ለወደፊት ተስፋ ሰጪ ነው። ከ193ቱ የተባበሩት መንግስታት ድርጅት አባል ሀገራት 144ቱ ለፍልስጤም እውቅና መስጠታቸውን ሮይተርስ የዜና ወኪል ዘግቧል። ሂዶችቨለ ዲደብሊው ነው። በሄሊኮፕተር አደጋ ለሞቱት የኢራን ፕሬዝዳንት ኢብራሂም ረእሲ ዛሬ በኢራን ዋና ከተማ ቴሄራን በተካሄደ የስንብት ስነ ስርዓት ላይ በሚሊዮኖች የሚቆጠሩ ሀዘንተኞች ተገኙ። የኢራን መንግስት ቴሌቪዥን ጣቢያን ጠቅሶ የጀርመን ዜና አገልግሎት ዲፒኤ እንደዘገበው በስነ ስርዓቱ ላይ የኢራን የበላይ መሪ አያቶላ አሊ ሃማኒ የኢብራሂም ረኢሲ አስከሬን በተቀመጠበት የሬሳ ሳጥን ፊት ለፊት የጸሎት ስነ ስርዓት መርተዋል። የሽኝቱ ስነ ስርዓት በተካሄደበት ከቴሄራን ዩኒቨርሲቲ እስከ ነጻነት አደባባይ ያለው ጎዳና በበርካታ ሀዘንተኞች ተሞልቶ ነበረ። በዛሬው የስንብት ስነ ስርዓት ላይ በርካታ የውጭ ሀገራት ከፍተኛ ፖለቲካዊና ወታደራዊ ተወካዮች ተገኝተዋል። ባለፈው እሁድ ፕሬዚዳንቱንና ሌሎች ልኡካኖቻቸውን አሳፍሮ ከአዘርባጃን ወደ ኢራን ሲመለስ ከኢራን በስተ ሰሜን ምዕራብ በሚገኝ ተራራማ ቦታ ላይ አደጋ በደረሰበት ሄሊኮፕተር ውስጥ የነበሩት ረእሲን ጨምሮ የውጭ ጉዳይ ሚኒስትር ሆሴን ኦማር አብዱላሂና የአውሮፕላኑን አብራሪዎች ጨምሮ ሌሎች ሰባት ሰዎችም ሞተዋል። የረሲ የቀብር ስነስርዓት በትውልድ ከተማቸው ማሻድ በሚገኘው በኢማም ረዛ መካነ መቃብር ነገ ይፈጸማል። ይህ ዶች ቨለ ዲ ደብልዩ ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹም በድጋሚ። በላሊበላ ከተማና አካባቢው የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ትናንት ሲዋጉ መዋላቸውን የከተማይቱ ነዋሪዎች አስታወቁ። ከፍተኛ የተኩስ ድምፅ ግን ይሰማ የነበረው በላሊበላ አየር ማረፊያ አካባቢ እንደነበረ ከነዋሪዎቹ አንዱ ለዶችቨለ ተናግረዋል። ከአፋር ክልል ዘልቀው ገቡ የተባሉ ታጣቂዎች በትግራይ ክልል ራያ ዘቦ ወረዳ ባለፈው ሰኞ ሌሊት ለማክሰኞ አጥቢያ በከፈቱት ጥቃት በትንሹ ሰባት ሰዎች ገደሉ። ኖርዌይ፣ አየርላንድና ስፔን ለፍልስጤም እውቅና እንሰጣለን ማለታቸው የፍልስጤም መሪዎችን ሲያስደስት፣ እስራኤልን ደግሞ አስቆጥተዋል። ዛሬ ይፋ የሆነው ይህ የሶስቱ መንግስታት ውሳኔ በተለያዩ ሀገራት አድናቆት ተችሮታል። ፈረንሳይ ግን አሁን ትክክለኛው የእውቅና መስጫ ጊዜ ነው ብላ እንደማታምን ተናግራለች። ዜናው በዚሁ አበቃ።